ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማኸኝ ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድርገውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ ኢትዮጵያ ሁሉ ሁሉን ሀገር አቀፉ ውይይት፣ የሀሳብ ልውውጥ እንዲኖር የተለያዩ ስሞች፣ ድምፆችም እንዲደመጡ ለማድረግ መስራት እንዳለባት የጀርመኗ ቻንስለር አንግላ ማርከር ተናገሩ። ለፖሊሶች ስልጠና መስጠት በሚቻልበት ሁኔታ ላይ በሀገር ውስጥ ጉዳይ ሚኒስትሮቻችን አማካይነት መነጋገር እንደምንችል ሀሳብ አቅርቤ ያለው አድማ የመበተን እርምጃ በሚወስዱበት ወቅት ተመጣጣኝ ኃይል መሆኑን ማረጋገጥ እንዲችሉ ለማድረግና የዜጎችን ሕይወት መጥፋት ማስወገድ እንፈልጋለን። ቻንስለር መርከል በሶስት የአፍሪካ ሀገሮች ስደተኞችና ፍልሰተኞችን ጉዳይ አስመልክቶ ከመሪዎች ጋር በመወያየት ላይ ናቸው። ዛሬ በአዲስ አበባ ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በመሆን የጋዜጣዊ መግለጫ ሰጥተዋል። ኢትዮጵያ የአብላጫ ድምፅ የምርጫ ስርዓት ለማሻሻል ዝግጁ መሆኗን አቶ ኃይለማርያም ማርያም ገልጸዋል። This government will do everything at its disposal to investigate any unproportional and excessive use of forces by our security apparatus. The ይህ መንግስት በጸጥታ መዋቅሮቻችን የተፈጸሙ ከመጠን በላይ ኃይል to ሁኔታዎች ካሉ ለማጣራት ያለውን አቅም ሁሉ ይጠቀማል ነገር ግን ተመጣጣኝ እርምጃ የመውሰድ ህጋዊ መብት እንዳለን ከግምት ማስገባት አለባቸው ለመሆኑ የአውሮፓ ህብረት በአፍሪካ በስደተኞች ዙሪያ ምን ሊሰራ አቅዷል? የአውሮፓ ህብረት የገንዘብ ተቋም ዩሮፒያን ኢንቨስትመንት ባንክ ፕሬዝዳንት ቨርነር ሆያን ጠይቀናቸዋል። እንደሚታወቀው የአውሮፓ ህብረት ከድንበሩ ውጭ ባሉ አገሮች የመጣኔ ሀብት እንቅስቃሴዎች ላይ ጠቀም ያለ የገንዘብ ኢንቨስትመንት ለማካሄድ እየተንቀሳቀሰ ነው። በወቅቱ የኢትዮጵያ ሁኔታ ደግሞ ኢዴፓ ያወጣውን መግለጫ እናካትታለን። እናንተም አስተያየቶቻችሁን ስጡን። ፌስቡክ ላይ ትቪ አማሃሪክ አስተያየቶቻችሁን አድርሱን። እንግዲህ ታክሲዋ ሙሉ ናት። አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በፈረንሳይ ሊያደርጉ ያቀዱትን ጉብኝት ሰርዘዋል። ምክንያት የፈረንሳዩ መሪ ፍራንሷ ኦላንድ ውይይታቸው ሙሉ በሙሉ የሚያተኩሩት በሶሪያ ጉዳይ ላይ እንደሚሆን በማስታወቃቸው ነው ተብሏል። ፑቲን በቀጣዩ ሳምንት በፓሪስ ሊያደርጉ የነበረው ጉብኝት አዲስ የኦርቶዶክስ ቤተ ክርስቲያን ምረቃ ስነ ስርዓት ላይ መገኘትንም ያካትት እንደነበር ተገልጿል። የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሲናገሩ ፑቲን የፈረንሳዊ ፕሬዚዳንት ኦላንድ በአመቻቻቸው ጊዜ ለመገናኘት ዝግጁ ናቸው ብለዋል። በሶሪያ ሰላም ለማምጣት እስከዛ ድረስ እኔም ከሚስተር ፑቲን ጋር ተገናኝቼ ለመነጋገር ዝግጁ ነኝ ሲሉ ኦላንድ ዛሬ አስታውቀዋል። የፓኪስታን ባለስልጣናት በብሔራዊ ጸጥታ ጉዳዮች ላይ በሚስጥር ስለተካሄደ ስብሰባ በዝርዝር የዘገበ አንድ ታዋቂ ጋዜጠኛ ከሀገር እንዳይወጣ በማገዳቸው ከባድ ትችት ቀርቦባቸዋል። ጋዜጠኛ ሲር አልመይዳ በትዊተር እንደገለጸው ባለስልጣናቱ ነግረውኛል፣ ወደ ውጭ ሀገር እንዳይወጡ ቁጥጥር ከሚደረግባቸው ሰዎች ስም ዝርዝር ውስጥ መኖሬንም ማረጋገጫ አሳይተውኛል ብሏል። አልሜይዳ በዚህ ምክንያት ከዛሬ ጀምሮ ከቤተሰቦቹ ጋር በዱባይ ለማሳለፍ አቅዶት የነበረው የእረፍት ጊዜ ተስተጓጉሏል። የዩናይትድ ስቴትስ ሪፐብሊካን ፓርቲ ለፕሬዚዳንትነት እንዲወዳደሩ በእጩነት ያቀረባቸው ቱጃር ዶናልድ ትራምፕ ከሚያካሂደው የምርጫ ዘመቻ ራሳቸውን ያገለሉት የፓርቲው ከፍተኛ አመራር ክፉኛ ተችተዋል። ትራምፕ ወደ ዋይት ሀውስ ለመግባት የያዙት ጥረት እየተንገዳገደ መሆኑን ግን አረጋግጠዋል። የሪፐብሊካን ፓርቲው እጩ በትዊተር አካውንታቸው ባሰራጩት በዚሁ አስተያየታቸው የምክር ቤቱ አፈ ጉባኤ ፖል ራያንን በጣም ጥቅስ በጣም ደካማና የማይጠቅሙ ሲሉ ተችተዋል። የምሽቱ ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። በኢትዮጵያ ሁሉን አቀፍ ውይይትና የሀሳብ ልውውጥ እንዲኖር የተለያዩ ድምፆችም እንዲደመጡ ለማድረግ መሰራት እንዳለበት የጀርመኗ ቻንስለር አንገላ መርከል ተናገሩ። ቻንስለሯ ከጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ጋር በሰጡት መግለጫ ሀገራቸው ለኢትዮጵያ የጸጥታ ኃይሎች የአድማ ስልጠና ለመስጠት ዝግጁ መሆኗንም አስረድተዋል። ኢትዮጵያ የአብላጫ ድምፅ የምርጫ ስርዓትን ለማሻሻል ዝግጁ መሆኗን ያስታወቁት ደግሞ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። ትናንት እኩለ ሌሊት አዲስ አበባ የገቡት የጀርመኗ ቻንስለር አንገላ መርከል በኢኮኖሚ ትብብር በአካባቢያዊና በኢትዮጵያ ወቅታዊ ሁኔታ ላይ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ተነጋግረዋል። ሁለቱ መሪዎች ከውይይቱ በኋላ በአዲስ አበባው ብሔራዊ ቤተ መንግስት መግለጫ ሰጥተዋል። በውይይቱ ከተነሱት ጉዳዮች አንዱ የኢትዮጵያ ወቅታዊ ሁኔታ መሆኑን የጀርመኗ መሪ አስታውቀዋል። አገራቸው ለኢትዮጵያ የጸጥታ ኃይሎች ስልጠና ለመስጠት ፈቃደኛ መሆኗን የጠቆሙት ከዚሁ ወቅታዊ ሁኔታ ጋር አያይዘው ነው። ለፖሊሶች ስልጠና መስጠት በሚቻልበት ሁኔታ ላይ በሀገር ውስጥ ጉዳይ ሚኒስትሮቻችን አማካይነት መነጋገር እንደምንችል ሀሳብ አቅርቤ ያለው አድማ የመበተን እርምጃ በሚወስዱበት ወቅት ተመጣጣኝ ኃይል መሆኑን ማረጋገጥ እንዲችሉ ለማድረግ እና የዜጎችን ህይወት መጥፋት ማስወገድ እንፈልጋለን። ፖሊሶች ሁኔታዎችን መቆጣጠርና ሁከት እንዳይፈጠር ማድረግ እንዲችሉ፣ በዚህ ጉዳይ የሚሳካልን ሁልጊዜ አይደለም። ነገር ግን ጥሩ ልምድ ያለን ይመስለኛል። ይህንን ልምድ ለናንተ ማካፈል እንፈልጋለን። በኢትዮጵያ በተካሄዱ የተቃውሞ እንቅስቃሴዎች ግጭቶች የተፈጠሩትና የሰው ሕይወት የጠፋው በጸጥታ ኃይሎች ላይ አደጋ በደቀኑ እየታጠቁ ኃይሎች ምክንያት መሆኑን የገለጹት ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳሌ ናቸው። ያልተመጣጠነ ኃይል የተጠቀሙ የጸጥታ ኃይሎች ካሉ ጉዳዩ እንደሚጣራ፣ ተመጣጣኝ እርምጃ መውሰድ ግን ሕጋዊ መብት መሆኑንም ገልጸዋል። This government will do everything at its disposal ይህ መንግሥት በጸጥታ መዋቅሮቻችን የተፈጸሙ ከመጠን በላይ ኃይል የመጠቀም ሁኔታዎች ካሉ ለማጣራት ያለውን አቅም ሁሉ ይጠቀማል። ነገር ግን ተመጣጣኝ እርምጃ የመውሰድ ሕጋዊ መብት እንዳለን ከግምት ማስገባት አለባችሁ። ታጥቀው የመጡ በታጠቀ ኃይል ነው መመለስ ያለባቸው። ታጥቀው የመጡትን ባዶ እጃችንን መመለስ አንችልም። በዚያ ሂደት ደግሞ ጉዳቶች ይኖራሉ። የአስቸኳይ ጊዜ አዋጅ ያወጅ ነው እነዚህን ጉዳቶች ለማስወገድ፣ ይህችን አገር ዲሞክራሲያዊ የማድረጉን ጥረት በተቻለ ፍጥነት ለማስኬድ ነው። ሁለቱ መሪዎች ያነሱት ሌላው ጉዳይ የተለያዩ አመለካከቶችና ድምፆች በፓርላማው የሚወከሉበት ሁኔታ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዳሉት መንግስታቸው ይህንን ለማድረግ በሚያስችል የህግ ማሻሻያ ላይ ለመነጋገር ተዘጋጅቷል። ጠቅላይ ሚኒስትሩ አክለው እንዳብራሩት የፓርላማው መቀመጫ በኢህአዴግ ብቻ የተያዘው በምርጫ ስርዓቱ ምክንያት ነው። የአብላጫ ድምፅ የምርጫ ስርዓት በሚባለው የኢትዮጵያ አሰራር ከየምርጫ ክልሉ የሚወከለውና ፓርላማ የሚገባው 50 ሲደመር አንድ ድምፅ ያገኘ ፓርቲ ብቻ ነው። የመራጩን 49 ከመቶ ድምፅ ያገኘ ፓርቲ እንኳን በፓርላማው አይወከልም። ይህንኑ ያብራሩት ጠቅላይ ሚኒስትሩ አሰራሩን ለመቀየር እንደሚፈልጉ ግልጽ አድርገዋል። ውክልና የሌላቸው ዜጎች ጭምር ድምፃቸው በፓርላማ ይሰማ ዘንድ የምርጫ ስርዓቱን ለማሻሻል እንፈልጋለን። ያ ግን በቂ አይደለም። ከህዝባችን ጋርም ቀጥተኛ ውይይት ማድረግ አለብን። የጀርመኗ ቻንስለር አንገላ መርከልም ኢትዮጵያ የተለያዩ ድምፆች እንዲደመጡ ለማድረግ መስራት እንዳለባት ተናግረዋል። የተቃዋሚዎች ድምፅ በሀገሪቱ ምክር ቤት ውስጥ ሊሰማ ይገባል። በመገናኛ ብዙሃን የሚደረገውን ጨምሮ በሀገሪቱ ሁሉን አቀፍ ውይይትና የሀሳብ ልውውጥ ያስፈልጋል። ተገቢ መንገድ እንዲፈጠር፣ የተለያዩ ድምጾችም እንዲደመጡ፣ ትክክለኛ ንግግርም እንዲኖር ኢትዮጵያ በዚህ ላይ መስራት አለባት። በዚህ ላይ ስምምነት አለን። የምርጫ ሕጉን ለማሻሻል እርምጃዎች ከተወሰዱ ፓርላማው የተሻለ ውክልና እንደሚኖረው ማየት ይቻላል። በዚያ መልክ ግለሰባዊ ብሶቶችና ምኞቶች በተሻለ ሲንጸባረቁ ማየት ይቻላል። ደግሞም የበርካታ ብሔር ብሔረሰብ ሀገር ናችሁ። እናም በአካባቢ የህዝብ አስተዳደር ጭምር ብዛሃነት የሚታይባችሁ ናችሁ። ውይይትና ክርክሮች ጠንካራ ሊሆኑ እንደሚችሉ ከተሞክሮዬ መናገር እችላለሁ። በእኛ ፓርላማ ያለው ክርክርም በጣም ኃይለኛ ነው። ነገር ግን ግጭቶችን የሰው ህይወት በሚቀጥፍና ጥላቻን በሚያባብስ ሁከት ለመፍታት ከመሞከር ይሻላል። ጀርመን በኢኮኖሚ ትብብር መስክም ድጋፍ ለማድረግ እንደምትሰራ ቻንስለር መርከል ተናግረዋል። በተለይ የግል ኢንቨስትመንት እንዲመጣ መስራትን በቀጣዩ የቡድን ሃያ ፕሬዝዳንትነታቸው የቅድሚያ ተግባር እንደሚያደርጉት አስረድተዋል። ማሊ፣ ኒጀርና ኢትዮጵያን ያካተተውን የአፍሪካ ጉብኝታቸውን ያጠናቀቁት ቻንስለር አንግላ መርከል ዛሬም ወደ ሀገራቸው ተመልሰዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ። እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኤ የአዲሱ ትውልድ ድምፅ ጋቢና ቪኤ ሌስ ክሮስ ቦንድሪስ ቱገር የጀርመን ቻንስለር አንግላ መርከት በአፍሪካ እያደረጉት ያለው የሥራ ጉብኝት አብይ ትኩረት የስደተኞችና ፍልሰተኞች ጉዳይ ነው። በኢትዮጵያ ማሊና ኒጀር ጉብኝት የሚያደርጉት ቻንስለር ወደ አውሮፓ የሚጎርፉ ስደተኞችና ፍልሰተኞችን በየሀገራቸው እንዲቆዩ የሚያስችሉ የምጣኔ ሀብትና ፖለቲካ ሁኔታዎችን ለማመቻቸት ይጥራሉ። በዚህም የአውሮፓ ሕብረት የገንዘብ ተቋም ዩሮፒያን ኢንቨስትመንት ባንክ በአፍሪካ በተለይ ለወጣቶች የስራ እድል የሚፈጥሩ የኢንዱስትሪ ግንባታዎችና አነስተኛና ጥቃቅን የ የንግድ እንቅስቃሴዎች ላይ ገንዘብ በእርዳታና በብድር ሊያቀርብ እቅድ ይዟል። የባንኩን ፕሬዚዳንት ሄኖክ ሰማዝጌር አነጋግሮ የሚከተለውን አጠናቅሯል። የአውሮፓ ኢንቨስትመንት ባንክ በአፍሪካ የመካከለኛው ምሥራቅና የባልካን ሀገሮች የስራ ፈጠራና አጠቃላይ የምጣኔ ሀብት እድገት ላይ ያተኮረ አዲስ መርሃ ግብር ይፋ አድርጓል። ዝርዝር አፈጻጸሙን መልክ ለማስያዝ ስራ ተጀምሯል። የአውሮፓ ኢንቨስትመንት ባንክ ፕሬዚዳንት ቨርነር ሆያ አውሮፓ ከለጋሽ አስተሳሰብ ተላቃ ዘለቄታ ያለው የምጣኔ ሀብት ስልት ላይ ማተኮር አለባት ይላሉ። እንደሚታወቀው የአውሮፓ ሕብረት ከድንበሩ ውጭ ባሉ ሀገሮች የምጣኔ ሀብት እንቅስቃሴዎች ላይ ጠቀም ያለ የገንዘብ ኢንቨስትመንት ለማካሄድ እየተንቀሳቀሰ ነው። ለደቡባዊ ጎረቤቶቻችን፣ በተለይ ደግሞ ከፊል ሰሃራም የአፍሪካ ሀገሮች፣ የመካከለኛው ምስራቅና የባልካን አገሮችን ይመለከታል መርሃ ግብሩ። ከሳራ በታች ያሉ አገሮች አብይ ትኩረታችን ይሆናሉ ገንዘቡ እንዴት እንደሚወጣ ማን እንደሚያስተዳድረውና በተግባር ላይ እንዴት እንደሚውል ግልጽ የሆነ እይታ ባይኖረንም እየሰራንበት ነው ሥራው እስከ ያዝነው የአውሮፓውያን ዓመት ማብቂያ ይጠናቀቃል ተብሎ ይጠበቃል ባለፈው ወር በኒውዮርክ የተባበሩት መንግስታት ድርጅት ዩኤንጂ ስብሰባ ላይ ቬርነር ሆያ ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ተገናኝተው ስደተኞችና ፍልሰተኞችን መልሶ ለማቋቋምና የስራ እድል ለመፍጠር ከአውሮፓ ህብረት የ500 ሚሊዮን ዶላር እርዳታና ብድር ቃል ሰጥተዋቸው ነበር። ሚስተር ሆያ በኢትዮጵያ ህብረቱ ሁለት የኢንዱስትሪ ፓርኮችን ከመንግስቱ ጋር በመገንባት ለ30 ሺህ ኤርትራውያንና ለ60 ሺህ ኢትዮጵያውያን የሥራ ዕድል ለመፍጠር ያለመውን መርሃ ግብር አስመልክቶ ዝርዝር መረጃ ለመስጠት አልፈቀዱም። በአጠቃላይ በመካከለኛው ምስራቅና የባልካን ሀገሮች የሚወጣው ገንዘብ ምን ያህል እንደሆነ ሲያስረዱ ይሄ የ6 ቢሊዮን ዩሮስ ኢንቨስትመንት ነው። በሚቀጥሉት አራት ዓመታት ወደ 15 ቢሊዮን ከፍ የምናደርገው ይሆናል። በአጠቃላይ አሁን ካለን 7.5 ቢሊዮን ዩሮስ ተጨማሪ ገንዘብ መሆኑ ነው። የአውሮፓ ሕብረትና የአፍሪካ የእርዳታና የኢንቨስትመንት ግንኙነት በስፋት በመሰረተ ልማት ግንባታና የኢንዱስትሪ እድገት ላይ አትኩሮት ሲያደርግ ዘለቄታ ያለው ምጣኔ ሀብታዊ ለውጥ ለማምጣት የሚረዱ ስልጠናና የክህሎት ግንባታ መርሃ ግብሮችስ በፋብሪካ የሚሰሩ ሰዎች ስልጠና ለመስጠት የተያዙ ጥረቶችስ ምን ይመስላሉ? ምክንያቱም በአግባቡ ያልተፈበረከ ዕቃ በዓለም አቀፍ ገበያ የሚገዛው ስለማያገኝ፣ የገበያ ተወዳዳሪነትን ለማሻሻል በሰው ኃይል ላይ የሚደረገው ኢንቨስትመንትስ ይመልሳሉ። ትልቁን ስዕል ማየት መቻል አለብን። እርሱ ምንድን ነው? ፍልሰተኞች የአውሮፓን መሬት እስከሚረግጡ ድረስ አልነቃንም ነበር። ቁልፍ የሆነው ጥያቄ የምጣኔ ሀብት አምዶችን እንዴት እናበልጽግ የሚለው ነው። ለዚህም ዋና ጉዳይ በሰዎች ስልጠና ላይ ማትኮር ነው። ወጣቶችን በተለይ የሚጠቅሙ አነስተኛና ጥቃቅን የንግድ ተቋማትን ማገዝና የማሰልጠኛ ጣቢያዎችን መገንባት አስፈላጊ ነው። አቅም መገንባት የግለሰቦችን ክህሎት ከማሻሻል አልፎ የምጣኔ ሀብት እድገት መሠረት ነው። በተያያዥነት የምጣኔ ሀብት እድገት መልካም አስተዳደርና ነጻ ገበያዎችን ይፈልጋል። እንደ ኢትዮጵያ ያሉ በርካታ የአፍሪካ ሀገሮች የአስተዳደር ፈተናዎች ያሉባቸው ናቸው። የአውሮፓ ህብረት በእንደዚህ አይነት ሁኔታዎች እንዴት ይሰራል? አብረናቸው ከምንሰራው አካላት ጋር ከነርሱ የምንጠብቀውን በግልጽ ማስቀመጥና እርግጠኛ መሆን አለብን። የትም ቢሆን አውሮፓ፣ እስያ፣ አፍሪካ፣ ላቲን አሜሪካ፣ ቁልፍ በሆኑ መርሆችና መስፈርቶች ዙሪያ ከፍተኛ አትኩሮት እናደርጋለን። አንዳንድ ጊዜ ከአጋሮቻችን ጋር ላለመስራት እንድንወስንም እንገደዳለን። የአውሮፓ ህብረት ከኢትዮጵያ መንግስት ጋር ሊሰራቸው ያቀደው የኢንዱስትሪ ፓርኮች እቅድ ላይ ይገፋበት ይሆን ወደፊት የሚታይ ይሆናል። ለረዥም ዓመታት አፍሪካን ያሰራት የስቃይ ሰንሰለት ዛሬ በእኔና እኔ ይበተሳል። ነገ በጎ ነገም ጥሩ ቀን ይሆናል። ሁሉም ጥሩ ይሆናል። አስተያየቶቻችሁ እየደረሱ ነው። አት ቪኦኤ አማሃሪክ ላይ ፌስቡክ ዘይኑ ሁሌ በአሁኑ ሰዓት በማዕከላዊ እስር ቤት የሚገኙ ስ በምን ምክንያት እንደታሰሩ ለማወቅ ይቻላል የሚል ጥያቄ አንስቷል። አስቀድመን የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከጀርመኗ ቻንስለር አንገላ መርከል ጋር ተገናኝተው የተነጋገሩትን ነው። ጌቱ ለወጉ ደግሞ ሁሌም እንደ ዋሹ ነው። መርክል ምን ለመስራት ነው እዚህ የመጡት የሚል ጥያቄ አቅርቧል። ከዚህ በፊት ያቀረብነው ዘገባ የሚያስረዳው ነው እንግዲህ ኢትዮጵያ ቦርን ካንትሪ ደግሞ አሁን ኢትዮጵያ ነጻነት እንጂ እርዳታው ከነጻነት በኋላ ቢደርስ ይሻላል የሚል አስተያየት ሰጥቷል። እናንተስ ምን ታስባላችሁ? የጀርመኖ ቻንስለር አንጌላ ሜርክል በኢትዮጵያ ሄደው የሰብአዊ መብት ሁኔታዎች እንዲከበሩ እንደዚሁም ደግሞ የዜጎች የመናገር ነጻነትና ብዝሃ ድምፅ እንዲሰፋ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተነጋግረዋል። ጠቅላይ ሚኒስትሩም የሰጡትን አስተያየት ሰምታችኋል። ከናንተ መስማት እንፈልጋለን። አስተያየቶቻችሁን አት ቪኦኤ አማሃሪክ ላይ ፌስቡክ ላይ አቅርቡልን። ወደ ተከታዩ ዘገባችን እናልፋለን በማላዊ የሚገኙ ሴት ተማሪዎች ራሳቸውን ከጾታዊ ጥቃት እንዴት መከላከል እንደሚችሉ ስፖርታዊ ስልጠናን በመውሰድ ላይ ናቸው ከ18 ዓመታት በታች የሚገኙ የማላዊ አዳጊ ሴቶች ላይ በተደረገው ጥናት ከአምስት አንዷ የጾታ ጥቃት እንደሚደርስባት በመረጋገጡ ራስን ከጥቃት ለመከላከል የሚያስችል ስልጠና ከኬንያ የመጣ አንድ የግብረሰናይ ድርጅት በመስጠት ላይ ነው የሚገኘው። የቪኦኤ ዘጋቢያችን ላሜክ ማሲና ከማላዊ ከሚገኘው የሳሊማ ትምህርት ቤት ዘገባውን አድርሶናል። መስታወት ዝርዝሩን ይዛለች። የማርሻል አርት በመባል የሚታወቀው አይነት የትምህርት ክፍለ ጊዜ አይደለም። እነዚህ ወጣቶች እየተማሩ ያሉት ራሳቸውን ከጾታዊ ጥቃት እንዴት እንደሚከላከሉ ነው። የትምህርት አሰጣጡ በቃልና በተግባር ላይ የተመሰረተ ነው። ራስን የመከላከል ትምህርት የሚሰጣቸው አማራጭ ካጡ እንዲከላከሉበት ነው። ይህ ማለት በዋነኝነት አዳጊ ወጣቶቹ በመናገርና በማሳመን ራሳቸውን ከጥቃቱ እንዲከላከሉ ነው የምናበረታታቸው። አዳጊ ሴቶቹ ድምፃቸውን ከፍ አድርገው እንዲጮሁ ወይም የሚያድናቸው ሰው እየመጣ እንደሆነ በማስመሰል ሊያጠቃቸው የሚመጣውን ሰው ማስደንገጥ እንዴት እንደሚችሉ ይማራሉ። በተጨማሪም የስፖርታዊ ዘዴን በመጠቀም ሊጎዳቸው የመጣውን እንዴት ኃይል ሊያሳጡ እንደሚችሉና እንዴት ሮጠው ማምለጥ እንደሚችሉ ነው የሚሰለጥኑት። ተማሪዎችን በማስተማር ላይ ከሚገኙት አሰልጣኞች ውስጥ ኡጃማ ፓሞዚ አንዷ ናት። ይህንን በሳምንት ሁለት ቀን የሚሰጠውን ስልጠና በሰባት የተለያዩ የማላዊ የትምህርት ጣቢያዎች ውስጥ በማስተባበር ላይ ትገኛለች። ሙሉ በሙሉ የሴት ልጅ መደፈርን ለማስቀረት ነው የምንሰራው። በተጨማሪም ያለ ዕድሜ ጋብቻን በተለያዩ የባህል ጫና ምክንያት ሴት ልጅን ከትምህርት ቤት ማስቀረትና ያለ ዕድሜ እርግዝናን ማስቆም እንፈልጋለን። የተባበሩት መንግስታት የሕጻናት መርጃ ድርጅት የዚህን ስልጠና ወጪ ሙሉ በሙሉ ሸፍኗል። እስካሁን 25 ሺህ ለሚሆኑ አዳጊ ሴት ተማሪዎች ስልጠናውም ተዳርሷል። በኡጃማ ስልጠናውን በቅርበት የሚከታተሉት አስተማሪዎች እንደሚሉት የስልጠናው መሰጠት ችግሩን በተወሰነ መልኩ መቅረፍ አስችሏል። ቀድሞ ተማሪዎቹ ጾታዊ ጥቃት ሲገጥማቸው ለሌሎች አውጥተው ለመናገር በጣም ይፈሩ ነበር። አሁን የመናገር ድፍረትን አግኝተዋል። አንዳንዶቹ ለእኛ ለአስተማሪዎቻቸው፣ ሌሎች ደግሞ ለቤተሰቦቻቸው በግልጽ የደረሰባቸውን ለመናገር ድፍረት አግኝተዋል። ጥቂት ስልጠናውን የወሰዱ አዳጊ ሴቶች የተማሩትን የመከላከል ዘዴ ተግባራዊ እንዳደረጉት ይናገራሉ። ሊነቢዳ አነንዱ ዘዞሪ ተጎና ያበኝ እንድቡዲ ሞፉነ ሞራኒ አጎቴ አልጋው ላይ እንደተኛ አዘዘኝ። ለምን ብዬ ስጠይቀው ሰውነቴን ያለፍላጎቴ መነካካት ጀመረ። እንዲያቆም ነገርኩት። ካላቆመ ለፖሊስ ወይም ለእናቴ እንደምናገር ስነግረው ከክፍሉ እንዲወጣ አዘዘኝ። የኡጃማ ፕሮጀክት አዳጊ ወንድ ተማሪዎችንም ያሰለጥናል። እኩያ ሴት ወጣቶችን ማክበር እንዳለባቸው እንዲሁም ሴቶቹ ጾታዊ ጥቃት ሲደርስባቸው ከተመለከቱ እንዴት ሊረዷቸው እንደሚችሉም ይማራሉ። የዚህ ስልጠና አስተባባሪና አዘጋጆች ወደፊት በመላው ማላዊ ለሚገኙ አዳጊ ሴቶች ከሚገጥማቸው ጾታዊ ጥቃት እንዴት ራሳቸውን ማዳን እንደሚችሉ ለማስተማር ሰፊ እቅድ እንዳላቸው ይናገራሉ። heow jigjiga heow goday heo qabridahar heow dhagax bur heow diridhabe ho hiwaaad dhgaysanasaan av የምትከታተሉት ጋቢና ቪኦኤ ነው። ፌስቡክ አት ቪኦኤ አማሪክ ላይ ለምትከታተሉን አስተያየቶቻችሁ እየደረሱን ነው። አንድ ሙዚቃን ጋብዛችሁና የሁላችሁን አስተያየት ሰብስበን እንመለሳለን። አስቀድመን ባቀረብንላችሁ ዜናዎች ያሏችሁን አስተያየቶች እንቀበላለን። መኑ ከመሄ ዋን መኑ ከመሄ ዋን መኑ ከመሄ ዋን መኑ ከመሄ ዋን አንቺ ወዲያ ሆንሽ ቀልቤን ሰራቂ እኔ ጉጉ ሆኜ አንቺ ጠባቂ አንቺ ወዲያ ሆንሽ ቀልቤን ሰራቂ እኔ ጉጉ ሆኜ አንቺ ጠባቂ ማነው እንደ ፍቅር ያንጀት የሚያደርሰው ከቻረገች ድንገት የምወድሽን እንሰው ብር ያለው ልቤት ልቤ ስትሄድ እንዳልከፋኝ ሳገኝሽ በደስት የማደርገው ጠፋኝ አገኘ አገኘኋት እንደ ተመኘኋት አገኘ አገኘችኝ እንደናፈቀች አገኘ አገኘኋት እንደ ተመኘኋት አገኘ አገኘችኝ እንደናፈቀች አገኘ አገኘኋት እንደተመኘኋት አገኘ አገኘች እንደናፍቀች አገኘ አገኘኋት እንደተመኘኋት አገኘ አገኘች እንደናፍቀች። አስተያየቶቻችሁ እየደረሱን ነው ፌስቡክ አት ቪኦኤ አማሪክ ላይ ድንቅሻ ተመስገን መሄድ አለባቸው ሁሉም የሚያልቀው እዚህ ላይ ነው የሚል አስተያየት ሰጥቷል። የሌሎቻችሁም አስተያየቶች እየደረሱን ነው። ሶል ቤዛ ኢትዮጵያውያን አሁን በቪኦኤ መስማት የሚፈልጉት የተለያዩ አስተያየቶችን እና የተለያዩ ግንዛቤዎችን ነው። ቪኦኤም ደግሞ ይህንን ማቅረብ አለበት የሚል አስተያየት ሰጥታለች። እናመሰግናለን። ሁልጊዜም ለእናንተ መረጃ እናደርሳለን። ሌሎች አስተያየቶችም እየመጡ ነው። ያሉት ዘነበች መንገሻ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለቤት ጠጋ ለውጭ ደግሞ ምቹ አልጋ ብላለች። እናመሰግናለን። አስተያየቶቻችሁ እየደረሱን ነው። በዚሁ እንሰናበታለን። ዝግጅታችንን ሲመራልን የቆየው ሞክቢል ያበሮ ነው። ስናስተናግዳቸው ያመሸ ነው ሄኖክ ሰማ ጊዜሩና እኔም መስታወት አድራጋው። እንግዲህ በዚሁ እንሰናበታቸው በዚሁ ሙዚቃ። መልካም ጊዜ፣ ጉዟችሁ የሰመረ ይሆንላችሁ። መልካም ምሽት።